ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ወይም በምሕፃረ ቃሉ ደብልዩ ኤች ኦ ዋና ዳይረክተር ሆነው መመረጣቸው ይታወቃል። በምረጡኝ ፉክክሩ ወቅት የጀርመን ድምፅ ዶች ቬለ የዜናውን ሂደት ለአድማጮች በተከታታይ ካቀረቡ የዜና አውታሮች አንደኛው መሆኑን ለሽኝት በተደረገላቸው ሥርዓት ላይ በተደጋጋሚ ተወስቷል። በዚህ በአብርሃም ግዛው የጉባኤዎችና የሜዲያ ስራዎች አዘጋጅ ድርጅትና የአበሻ 2000 ምግብ ቤት በጋራ ለዶክተር ቴዎድሮስ አድሃኖም ወደ አዲሱ የሥራ ጽህፈት ቤታቸው ወደ ጀኔቫ ከማምራታቸው በፊት የመጨረሻውን የመሰናባበቻ ግብዣ ወዳጅ ዘመድ አድናቂዎቻቸው በተገኙበት ተከናውነዋል። ለዚህ ኃላፊነት ለመብቃት ያሳለፉትን የወጣ ውረድ ዘመቻ በትዕግሥት እንዳሳለፉት ዶክተር ቴዎድሮስ በማስታወስ ውድድሩ ከባድ ነበር። ስንጀምር የገመገምነው ምንድን ነው? ከእኛ ጋር የሚወዳደሩት ከፍተኛ አቅም አላቸው እንግሊዝ አቅም አለው። ፈረንሳይም ነበረ፣ ፈረንሳይም ትልቅ አቅም አለው። ጣሊያንም አቅም አለው። ሃንጋሪም አቅም አለው። ከእኛ ጋር እንግዲህ ከአቅም አንጻር የሚጠጋ ካለ ፕሮባብሊ ፓኪስታን የሆነ ሆን አደነው። ስለዚህ ሁሉም ኢቨን ፓኪስታንም ቢሆን በተለያየ ጉዳይ የሚቀላል የሚባል አደለም። ምርጫውን ካለ ጥርጥር እንደሚወጡትና በመላው አፍሪካ ስሜት በተላበሰ አካሄድ የመስራቱ መንፈስ ለጥንካሬ ደርዝ ሆኖኛል ይላሉ። ጥርጥር አልነበረኝም። ኦፍኮርስ፣ አሮጋንት መሆን ደግሞ ጥሩ አይደለም። ስለዚህ ሳቀርበውም የተሻለ እድል አለን በሚል እንጂ ወይ የማሸነፉ እድል የእኛ ይበልጣል በሚል እንጂ እርግጠኛ እናሸንፋለን በሚልም አልነበረም፣ ግን ባልናገረውም፣ ውስጤ ያንን አልናገረው አሮጋንት ላለመሆን እንጂ ውስጤ የነበረው ግን የማሸነፉ ጉዳይ ያለቀለት እንደሆነ ነው። አጋጣሚ ሆኖ ሌሎችም ተወዳዳሪዎች ወደ መጨረሻ የተገነዘቡት እሱ ነው እንደ ተሸንፉ አስቀድሞ ነው ያወቁት። ኢንቴግሬሽን ፈጥሮ መሄድ የበለጠ ያዋጣል፣ ከዚህ በፊትም ሲባል የነበረ ነው ብቻ ሳይሆን አፍሪካም እንደ አፍሪካ አንድ ሆና እንድትንቀሳቀስ የበኩላችንን ከፍተኛ አስተዋጽኦ ማድረግ አለብን። ምክንያቱም አሁን ያሸነፈው ባይዘወይ ኢትዮጵያዊነት አሸናፊነት ነው አልኩኝ፣ አይደለም ፓን አፍሪካኒዝም አሸናፊነት ነች። አሁን የቀረው እንግዲህ የእግር ኳሱ ነው። ወደ ዓለም ብንወስደው ደግሞ ጥሩ ነውና፣ ስለዚህ ኢትዮጵያ በዓለም አቀፍ ደረጃ የምትታዋወቅበት ነገር ለወደፊት የበለጠ ይመጣ እንደሆነ እንጂ አያንስም። ምክንያቱም ከፈለግነው ነው። ምንም አያውቅትም። ብቻም ፈልገውና ለዛም እንጣር። ብዙውን ጊዜ ለከፍተኛ የስልጣን የምረጡኝ ዘመቻ ይህንን አደርጋለሁ ይህንን እፈጽማለሁ ሲባል ነው የሚሰማው። የእርሱ የግዳቢጦሽ ቢጦሽ አልሆነም ወይ ላልኳቸው፣ አይ ሁለቱም ነው። አንዱ የመጀመሪያ የተባለው ልምዱ አለው። በአገር አቀፍ ደረጃ የሰራው ነገር አለ። ከዛ በተጨማሪ ደግሞ በዓለም አቀፍ ደረጃም እንደዚሁ፣ ያ ልምዱ ደግሞ እነዚህ ቃል እየገባቸው ያሉትን ነገሮች ለማሳካት ያግዘዋል። ስለዚህ ሁለቱም አለው ነው እንዲያውም ያሉት፣ አንዱ ሳይሆን ልምዱም አለው ቃል የሚገባቸው ነገሮችም ለውጥ ሊያመጡ የሚችሉ ናቸው የሚል ነው። ግብዣውን በዋናነት ያዘጋጀው አብርሃም ግዛው የክብር እንግዳው እንዴት ጥሪውን አክብረው እንደመጡ ይገልጻል። ልክ ካሸነፈ ጀምሮ ወዲያው መንቀሳቀስ ጀመርኩና ራሱንም ዶክተርንም እዛ ጄኔቫ እያለ በባለቤቱ በኩል መኖሪያ ቤት እጄ ነገር ኳት እኛ አላማችን ይሄ የአፍሪካ የኢትዮጵያ ትልቅ ድል ነውና እንዲገኝልን እንፈልጋለን። እንኳን ደስ ያለ ስጦታውስ መስጠት እንፈልጋለን። ተነሳስቼ በ2000 አበሻ የባህል አዳራሽ፣ ዓለም አቀፍ ሚዲያዎች እንደምታውቀው በጣም ሽፋና ሰፊ ዘገባ ሰጥተው ሰርተዋል። ቅድም መድረክ ላይ የእናንተም አንዱ ሲጠቀስ ነበር። የተለያየ ማህበረሰብ ከሃይማኖት አባቶች፣ ከፖለቲካው፣ ከሯጮቹ፣ ከምኖቹ ስብጥር አድርገን ዛሬ ትልቅ ድል ነው እላለሁ። በግብዣው ከተገኙት ስምተኞችና አድናቂዎቻቸው አስተያየቶቻቸውን ከገለጹት ደስታዬ በቃ ወሰን የለውም። ዛሬ ደግሞ በ2ሺ ሀበሻ አዲስ አበባ ላይ ለሚደረገው የሳቸውን አቀባበል ስለተገኘ በጣም ደስ ብሎኛል። በዚህ ግብዣ ላይ ተጠርቼ ስመጣ የዶክተር ቴዎድሮስ አዳኖም የደስታ ቀን ለመካፈል ነው። ጌታቸው ተድላ ሀይል ጊዮርጊስ፣ ዶቼ ቬለ ራዲዮ ከአዲስ አበባ።